ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ቅዳሜ ሚያዝያ 7 2009 ዓ ም ጤና ይስጥልኝ እንደምን አመሻችሁ። ክቡራትና ክቡራን አድማጮች በቅድሚያ የነገውን የትንሣኤ በዓል ለምታከብሩ የክርስትና እምነት ተከታይ ለሆናችሁ አድማጮቻችን በሙሉ ከወዲሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ውይይት በኢትዮጵያ ፖለቲካ ጉዳዮችና የፓርቲዎች ንግግር ዙሪያ እንዲሁም ሳምንታዊው የሙዚቃ ቃና በመልክ በመልኩ ተሰናድተው ይጠብቋችኋል። ከምሽቱ ፕሮግራማችን ጋር አስተናጋጃችኋሉ። አከበደ ነኝ። ንግሥቱ ታምሬ በቴክኒክ ምህንድስናው እያቀናበረ አብሮን ያመሻል። መልካም ምሽት። አሁን የሰዓቱን የዓለም ዜና። እንደምን አምሽታችኋል። እኔም እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁ አዲሱ አበበ ነኝ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ ወደ እስያ ፓስፊክ ውቅያኖስ አገሮች በመጓዝ ላይ መሆናቸው ተነገረ። ምክትል ፕሬዚዳንቱ ይህን ደቡብ ኮሪያን ያካተተ ጉዞ የሚያደርጉት በኮሪያ ባህረ ገብ መሬት አካባቢ ያለው ውጥረት ባየለበት ወቅት መሆኑም ይታወቃል። ነገ እሁድ ደቡብ ኮሪያ የሚገቡት ምክትል ፕሬዚዳንት ፔንስ በዚህ በአስር ቀን ጉብኝታቸው ጃፓን፣ ኢንዶኔዥያ፣ አውስትሬሊያና ሀዋይም ጎራ ይላሉ። ለምክትል ፕሬዚዳንቱ የመጀመሪያቸው በሆነው የፓሲፊክ ሀገሮች ጉብኝትም የሰሜን ኮሪያን ወታደራዊ ትንኮሳ ጨምሮ ከየአገሮቹ መሪዎች ጋር በንግድ በኢኮኖሚና በደህንነት ጉዳዮች ላይም እንደሚወያዩ ታውቋል። የአፍጋኒስታን ባለስልጣናት ባለፈው ሐሙስ የአሜሪካ የቦምብ ጥቃት የሞቱት ሰዎች ቁጥር በሦስት እጥፍ አድጓል ይላሉ። ባለሥልጣናቱ እንደገለጡት የአማጽያኑ ሟቾች ቁጥር ባለፈው አርብ ከተዘገበው 36 ወደ 92 ከፍ ብሏል። ቁጥሩ አሁንም ሊጨምር እንደሚችል ነው ባለሥልጣናቱ የሚናገሩት። ከሰለባዎቹ መካከል ሲቪሎች ወይም ወታደሮች ስለመኖራቸው ምንም የተገለጠ ነገር የለም። ፕሬዚዳንቱ አሽራፍ ጋኒ እንደገለጡት ከሆነ የአፍጋኒስታንና የዩናይትድ ስቴትስ ኃይሎች ናቸው ጥቃቱን በመተባበር ያካሄዱት። የቀድሞው የአፍጋኒስታን መሪ ሐሚድ ካርዛይ ግን ድርጊቱን አረመኔያዊ ብለውታል። ሶሪያ ውስጥ በብዙ መቶዎች የሚቆጠሩ መንገደኞችን ጭኖ ይጓዝ በነበረ ኦቶቡስ ላይ ዛሬ ቅዳሜ የደረሰ ፍንዳታ ለአያሌ ሶሪያውያን ሞትና መቁሰል ምክንያት መሆኑ ተነገረ። ሶሪያውያኑ ከሁለት መንደሮች ማለትም ከፉዋ እና ከካፍራያ ወደ አሌፖ ለመዛወር ስምምነት ከተደረሰ በኋላ በጉዞ ላይ እንደነበሩ ነው። ፍንዳታው በእነዚህ በአብዛኛው ሻይቶች በሆኑ ተጓዦች ላይ ሊደርስ የቻለው ሲል ዋና ቢሮው ብሪታንያ የሆነው የሶሪያ መብት ተከራካሪ ቡድን አስታውቋል። የሶሪያው መንግሥታዊ ቴሌቪዥን ይፋ ያደረገው ራሽዲን ከተማ ውስጥ የ22 ሰዎች ሞትን ነበረ። የብሪታንያው የሰብአዊ መብት ተከራካሪ በበኩሉ ግን ሟቾቹ 24 መሆናቸውንና ፍንዳታውም መኪና ላይ በተጠመደ ቦምብ የደረሰ እንደሆነ አመልክቷል። ሰሜን ኮሪያ የቀድሞውን መስራች መሪ የአገሪቱም ማለት ነው የኪም ኢልሶንግን መታሰቢያ ዓመታዊ በዓል በከፍተኛ ወታደራዊ ትርኢት እና ሰልፍ ዛሬ ቅዳሜ አክብራለች። የወቅቱ መሪ ኪም ጆንግ ኡን አያት የሆኑት ኪም ኢልሶንግ ከ46 ዓመታት ኮሚኒስታዊ አገዛዝ በኋላ ነው እንደ አውሮፓ አቆጣጠር በ1994 ዓ ም የሞቱት። ሰሜን ኮሪያ ብቃቴን ያሳይልኛል ያለችውንና እጅግ በርካታ ወታደራዊ ትርኢት የታየበትን ይህን በዓል ያከበረችው የሚሳይል ሙከራ ለማድረግ በተነሳሳችበትና ይልቁንም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ልክ እናስገባታለን ብለው በፎከሩባት ወቅት መሆኑ ይታወቃል። በመጨረሻም ቱርክ ከወቅታዊው ምክር ቤታዊ አስተዳደር ወደ ፕሬዚዳንታዊ አመራር ለመሸጋገር ትፈልግ እንደሆነ ነገ እሁድ ውሳኔ ሕዝብ እንደምታደርግ ተነገረ። ይሄ ውሳኔ ሕዝብ ከጸደቀ ቱርክ አምባገነናዊ አስተዳደር ይሰፍንባታል የሚሉም አሉ። ሬፈረንደሙ ማለትም ውሳኔ ሕዝቡ ከሚደግፉት አንዱ ፕሬዚዳንቱ ናቸው። ፕሬዚዳንት ሪሴፕ ታይፕ ኤርዶጋን ታዲያ አገሪቱ በዚህ ውሳኔ የተረጋጋና ጠንካራ ኢኮኖሚ ይኖራታል ይላሉ። አድማጮች፣ ለሰዓቱ የተዘነጋጀው ዜና በዚሁ አበቃ። አዲሱ አበበ ነኝ። የሰዓቱን የዓለም ዜና አደመጥን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በቅድሚያ ውይይት ሳምንታዊው የቅዳሜ ምሽት ውይይት ገዢው ፓርቲ ኢህአዴግና ተቃዋሚ ድርጅቶች ተቀምጠው ለመደራደር ባላቸው እቅድ መሠረት የቅድመ ዝግጅት ውይይት ሲያካሂዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን እንዳገልሉ ያስታውሳል። የተቀሩት ተቃዋሚ ድርጅቶች ግን በድርድሩ ሥነ ምግባር ዙሪያ ለስምንተኛ ዙር ሲነጋገሩ ከቆዩ በኋላ ስምምነት ላይ መድረሳቸውና ልዩነቶቻቸውንም ማስመዝገባቸውን አሁን የሚጠብቁትም የዋናውን ድርድር መጀመር መሆኑን ዘዝራ የሳምንቱ ውይይት አዘጋጅ አዳነች ፍሳሀየን የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዝዳንት አቶ አሰፋ ሀብተ ወልድን የመድረኩን ሊቀመንበር ፕሮፌሰር በየነ ጴጥሮስን እና እንዲሁም የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ የማዕከላዊ ኮሚቴ አባል አቶ ልደቱ አያሌውን ጋብዛ ያወያየችው ለምሽቱም የውይይቱን የመጀመሪያ ክፍል ይዛ ቀርባለች። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት ለጊዜውና ለትብብሮ በጣም እናመሰግናለን። አሁን እንግዲህ ከኢህአደግ ጋር ሊደረግ የታቀደው ድርድር ሂደት ምን ላይ እንደደረሰ ቢያብራሩልን። ጥሩ። በመጀመሪያ ደረጃ ጥያቄ ስለቀረበልኝ ከልብ አመሰግናለሁ። አሁን ባለንበት ደረጃ ኢህአዴግና በድርድሩ የተሳተፉ ተቃዋሚ ፓርቲዎች በአጠቃላይ በድርድሩ ስነ ምግባር ላይ ለስምንት ዙር ተደራድረናል። አሁን በመጨረሻው ስምምነት ላይ ተደርሶ ልዩነትን ያለን አስመዝግበን ባለፈው ተጠናቋል። ወደፊት እንግዲህ ዋናው ድርድር ውስጥ ይገባል ብለን ነው የምናምነው። እዚህ ላይ ነው ያለ ነው። የተስማማችሁበትና ልዩነታችሁን እንግዲህ አጠር አድርገው ቢያብራሩልን። ለምሳሌ በስነ ምግባሩ አስተያየም ርዕስ ላይ ተስማምተናል። በዓላማው ላይ ተስማምተናል። ታዛቢዎች ላይ ተስማምተናል። በንግግር አቀራረብ በቦታ በበጀት ታዛቢዎች እንዴት ይሆናሉ? ለምሳሌ የውጭ የሀገር ውስጥ ታዛቢ፣ የሚዲያ አጠቃቀም በእነዚህ ላይ ሁሉ ተስማምተናል። በአጠቃላይ በአራት ዋና ዋናና በአስራ ሁለት ንዑሳን ነጥቦች ላይ የተመለከተ የድርድር ስነ ምግባር የያዘ ያው ቴክኒካሊቲውም በሙሉ ተስማምተናል። ምን አይነት ስምምነት ነው የደረሳችሁት? ከስነ ምግባር አንጻር አጠር አድርገው ቢያስረዱን። ከስነ ምግባር አንጻር የደረስ ነው እያንዳንዱ ተናጋሪ እንዴት ንግግሩን ማቅረብ እንዳለበት መድረኩን ማን መምራት እንዳለበት ታዛቢዎች እንዴት መቀመጥ እንደሚገባቸው ምን ምን ላይ መተቸት እንደሚገባቸው ሚዲያ የሚገለጽላቸው እንዴት እንደሆነ በአጠቃላይ እነዚህና እነዚህን በመሳሰሉት ነው። በዓላማውም ላይ ዓላማው በአጠቃላይ ለሰላማዊ ፖለቲካዊ ትግልና በድርድሩ የዚችን ሀገር ችግር የምንፈታበትን ሁኔታ የሚያስገነዝብ ሆኖ በእነዚህና በመሳሰሉት ላይ ተስማምተናል። ያለያያችሁስ? በጣም አለያይቶ ነው የነበረው። አንደኛው ርዕሱ ነበረ። ርዕሱ በመጨረሻው ተስማምተንበታል ሙሉ በሙሉ። አሁንም እንደ ልዩነት ሆኖ የነበረው ነጻ አደራዳሪ ነበረ። ፖለቲካ ፓርቲዎች የሚሉት በገዢ ፓርቲና በተወሰኑ ፓርቲዎች አካባቢ ደግሞ፣ ከኛ ውስጥ በዙር ድርድሩ ይካሄድ ነበረ እነዚህን ሁሉ ሁኔታዎች አቻችለን በባይላተራል ደረጃ የተለያየን ፓርቲዎች ከገዢ ፓርቲ ጋር እንደራደርም የሚል ነበረ። በመጨረሻ ግን ሰፊ ውይይት ከተደረገ በኋላ ከእኛ መካከል የሚመረጥ አደራዳሪ ወይንም ሰብሳቢ ሚናው በጣም ከፍተኛ ያልሆነ ገዢውም ፓርቲና ተቃዋሚ ፓርቲዎችን ከእኛ ውስጥ ሰው ተመርጦ እንዲያደራድር መስሉኝነት ላይ የተደረሰው ከእያንዳንዱ ፓርቲ ቋሚ ተደራዳሪዎች አሉ። ከነዚህ ፓርቲዎች በምርጫ ሶስት ሰዎች ያህል አንዱ ዋና አደራዳሪ ሆነው እንደ ሰብሳቢ ሆነው ያገለግላሉ። ቋሚ ነው። ተዘዋዋሪ አይደለም፣ ወይንም በፈረቃ አይደለም። አቶ አሰፋ ሐብተወልድ በድርድሩ ለመሳተፍ የወሰናችሁበት ምክንያት ምንድን ነው? በድርድሩ ላይ ለመሳተፍ የወሰን ነው። በአጠቃላይ ስንመለከት የኢትዮጵያ ረዥም የመንግስትነት እድሜ ውስጥ ሰላማዊ የፖለቲካ ስርዓት ወይንም ደግሞ በምርጫ እና በፓርቲዎች መፈራረቅ የተያዘ ስልጣን እስከ ዛሬ የለም። አሁን ባለው ሁኔታ እና ዓለም ከደረሰበት ሁኔታ ኢትዮጵያችንም የሰላማዊ ፖለቲካ በምርጫ እና በስልጣን መፈራረቅ ተቃዋሚ ፓርቲና ገዢ ፓርቲዎች በሰላማዊ ስነስርዓት ስልጣን የሚፈራረቁበትን ሁኔታ ይገኝበታል ብለን ነው ወደዚህ ድርድር የገባ ነው። በአጠቃላይ ድርድሩ የሀገር ችግር በጥቅልም ሆነ በዝርዝር በሰለጠነ ዘዴ ይፈታል ብለን ገምተን ነው የገባ ነው። የሀገራችንንም የፖለቲካ ታሪክ ወደ ሰለጠነ የፖለቲካ አካሄድ ለመቀየር ይረዳናል የሚል ግምት አለን። በተለያየ ሁኔታ እና አካባቢ ያሉ የህዝባችን ጥያቄዎችና የተወሳሰቡ ችግሮችን በዚህ ድርድር ከሞላ ጎደል ይፈታሉ ብለን እናምናለን። ገዢው ፓርቲ በዚህ በስነ ምግባር መግቢያውና በየአጋጣሚ በሀገራችን ጉዳይ ከሰማይ በታች የማንደራደረው ነገር የለም የሚልም ቃል ከከፍተኛ ባለስልጣናቱ በመስማታችን እነዚህን ሁሉ ተስፋ አድርገን ሰላማዊ ፖለቲካ በዚች ሀገር ላይ ይሰፍናል ብለን ገብተናል። ከሁሉ በላይ ደግሞ ክቡር የሀገሪቱ ፕሬዚደንትና ክቡር የሀገሪቱ ጠቅላይ ሚኒስትር ይህንን የመደራደር ሀሳብ በየአጋጣሚ ለምሳሌ ፓርላማ ስጠርሱ ወይም ሪፖርት ሲያቀርቡ በጋግሞ ስለገለጹ መሳተፉ ጉዞውን በሀቅ የምንከታተል ከሆነ የተሻለ የፖለቲካ ሂደት እና ሰፋ ያለ የፖለቲካ ምህዳር በሀገራችን ይሰፍናል ብለን በመገመት እና በመተማመን ገብተናል። እንግዲህ ሁሉም ነገር ወደፊት ከድርድሩ ነው የሚገኘው። ወደፊት ረጋ ብለን እናያለን ይህን ሁሉ። ሌላው ምንድን ነው፣ በሀገራችን ሰላማዊ ፖለቲካ ማራመጃው ድርድር እና ድርድር ብቻ ነው ብለን ገምተናል። ገዢው ፓርቲም ደግሞ በዚህ ዘመን በተለይ አሁን ካለው የህዝብ መነሳሳት አኳያ የፖለቲካ አቋሙን ካለሳለሰ መሳተፉ ውጤት ይኖረዋል የሚለው ግምታችን በጣም ከፍተኛ ስለሆነ እንግዲህ ገብተንበታል። ለሰለጠነ ፖለቲካ ደግሞ መደራደር መነጋገር እና ትምምን መፍጠር ለፖለቲካ በተለይም ደግሞ ለተረጋጋ ፖለቲካ ትክክለኛ ዘዴ ነው ብለን እነዚህን ሁሉ በመተማመን ገብተናል እንግዲህ ከድርድሩ የምጠብቁት ነገር ምንድን ነው የሚል ጥያቄ ላቀርብ ነበር በሰፊው የዘረዘሩት መሰለኝ እዚህ ላይ እና የቀራለ የሚሉት ካለ እንግዲህ ቢጨምሩበት በድርድሩ እጅግ ብዙ ነገሮችን እንጠብቃለን በአሁኑ ጊዜ ኢትዮጵያችን ውስጥ በተለያየ ክልሎች እና አካባቢዎች ያሉት የሕዝብ ችግሮች ሰላማዊና ዴሞክራሲያዊ በሆነ መልክ እንዲፈታ እንፈልጋለን። ይህንንም ደግሞ በተለይ በሰላማዊ መልክ የተደራጀን ፖለቲካዎች በሰላማዊ መንገድ ከገዢ ፓርቲ ጋር አስፈላጊም ከሆነ ከሕዝብ ጋር እንደገና ደግሞ ገዢ ፓርቲ ከማናቸውም በፖለቲካ ተደራጅተው በሀገር ውስጥም ሆነ በውጭ ኖረው በኢትዮጵያችን ጉዳይ ያገባናል የሚሉ ሁሉ እንዲደራደሩ ፍላጎታችን ነው። እና የዳበሩ ሀገሮች ኤክስፒሪየንስ ይሄንን ነው የሚያመለክተው። ድርድር ደግሞ ግጭትና መሰል ችግሮችን ማስወገጃ ዘዴ ነው። ግጭትም በግጭት ጦርነትም በጦርነት መፍታት የተቻለበት ጊዜና ምሳሌ ማግኘት አንችልም። ማናቸውም ግጭት በድርድርና በሰላማዊ መንገድ ስለሚፈቱ የኢትዮጵያ መንግስትም ወይንም የኢህአዴግ መንግስት ይሄንን አጢኖ ትክክለኛ የሆነ የድርድር ስነ ስርዓት ውስጥ እንዲገባ ነው የምንፈልገው ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን እድገትና ብልጽግና ከዲሞክራሲ ጋር በተጣመረ ሁኔታ አንድ ትልቅ ግብ ላይ እንደርሳለን ለትውልድም አንድ ትልቅ ነገር እና የረጋ የፖለቲካ አካሄድ እንፈጥራለን ብለን ተስፋ በማድረግ ነው እዚህ ውስጥ የገባ ነው። በመጨረሻ ግን አንድ ጥያቄ እንግዲህ ማንኛውም የፖለቲካ ድርጅት ድርጅት መስርቶ ሲንቀሳቀስ ውሎ አድሮ ስልጣን ይዞ ለሀገሪቱ ይበጃል የሚለውን በእነሱ እይታ ለማምጣት እንደመሆኑ መጠን በተናጠል የሚደረጉ ትግሎች ትንሽ ከበድ ሊሉ ስለሚችሉ በህብረት ተቃዋሚ ፓርቲዎች አንድ ጠንካራ ድርጅት መስርተው ለመንቀሳቀስ ቢችሉ የሚለውን ጥያቄ እንዴት ያዩታል? ይሄ በጣም ትክክለኛ ጥያቄና መሆንም የሚገባው ነው። ኢትዮጵያ ውስጥ የመድብለ ፓርቲ ወይንም ደግሞ የተለያዩ ፓርቲዎች አካሄድ ጉዳይ ከጥንት ጀምሮ የመጣ ባህል ባለመሆኑ ፓርቲዎች ይመሰረቱና እንደ አካባቢ ይመጡና የሚከተሉትም ርዕዮተ ዓለምና ፍልስፍና የተቀራረበ ሆነው በዳበረ እውቀትና በሰለጠነ ዘዴ ባለመያዙ መለያየት ይመጣል። በአሁኑ ጊዜ ለምሳሌ የእኛ ፓርቲ መያድና ሰማያዊ ፓርቲ በትብብር መስራት ጀምረናል። በግልጽ ወደፊት ደግሞ ሌሎች ፓርቲዎች እኛ ጋር እንደሚመጡ እና አንድ ላይ እንደምንሰራ ተስፋ እናደርጋለን። የፖለቲካ ጉዳይ በጣም ሴንሲቲቭ ስለሆነ ቀስ በቀስ መቀራረብ ይመጣል ብለን ተስፋ እናደርጋለን። አሁን እኛ ሁለታችን የጀመርነው ውስጥ ሌሎች ይገባሉ ብለን ተስፋ እናደርጋለን እና በህብረት መስራት በጣም ተገቢ ነው። ነገር ግን እስከ ዛሬ ሊሆን አልቻለም በልዩ ልዩ ምክንያት ኢትዮጵያ ውስጥ። ወደፊት ግን የህዝብ ጥያቄም ስለሚሆን በስርዓት ይሆናል ብለን እንገምታለን። በምን መልክ ነው አሁን አብራችሁ የምትሰሩት ከሰማያዊ ፓርቲ ጋር ከሰማያዊ ፓርቲ ጋር የደረስንበት የትብብር ውል ላይ ነው። አቋማቸው እንዳለ ነው። አቋማችን እንዳለ ነው። አንድ በሚያደርጉ ነገሮች ላይ እንሰራለን። በሌሎቹ ነገሮች ላይ ደግሞ እየተመካከርን አሰራራችንን አንድ ላይ እናካሄዳለን። ለምሳሌ ህዝባዊ ስብሰባ ሰማያዊ ቢኖረው መያድ ተሳታፊ ነው። መያድ ቢኖረው ሰማያዊ ተሳታፊ ነው። ወደ ክልሎች እና ወደ ዞኖች፣ ወደ ወረዳዎች ዴሌጌሽን ወይንም ደግሞ የፕሮፓጋንዳ ስራ የሚሰሩ አባላት በምንልክበት ጊዜ ይህንንም ሁሉ በተጣመረ ሁኔታ ነው የምንሰራው። ዋናው ነገር ቀስ በቀስ አስተሳሰብን አዋህደን ፖለቲካ ፓርቲያችንን አንድ ለማድረግ ነው እና ይሄ ረዥም ጊዜ ወይንም ደግሞ እንደ አገባባችን አጭር ጊዜ ይፈጃል ብለን እንገምታለን። እና አስተሳሰብን በጋራ እየገነባን ነው ያለነው። ትልቁ ጥያቄ ይሄ ነው። እሺ እንግዲህ አቶ አሰፋ ሀብተወልድ ወደ ማገባደድ ነን እና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ? በኢትዮጵያ እንግዲህ ለረጅም ዘመናት ልምዳችን ጦርነት ብቻ ነው። አንዱ አንዱን በጦርነት አስወግዶ ስልጣን ይይዛል፣ ስልጣኑን ወይንም በሌላ መልክ በህዝብ ላይ ይጭናል። ከአሁን በኋላ ኢትዮጵያችን በምንም ምክንያት በገዢ ፓርቲም ሆነ በሌላ አገባብ በሰላማዊ መንገድ እንጂ በምንም መልክ ስልጣን ህዝብ ላይ በውጊያ እና በመሳሰሉት ነገሮች የመጫኑ ነገር የሚያዋጣ አይደለም። ለዚህም ደግሞ መፍትሔ እንዲሆን መንግስት በውጭም ካሉት በልዩ ልዩ ምክንያት ተበድለናል ከሚሉትም ጋራ በሆደ ሰፊነት ተነጋግሮ አገራችን ላይ የሰላማዊ ፖለቲካዊ ትግል ብቻ በምርጫ በመሸናነፍ እንዲሆን ምኞታችንም ነው ፍላጎታችንም ነው። መያደ ይሄንን ነው የሚተገብረው። መያድ ከተመሰረተ ወደ ሀያ አራት አመቱ ነው። በዚህ እድሜ ሰፊ ልምድ አዳብሯል። በአሁኑ ጊዜ አባላቶቻችንን በማስተማር ጭምር ሰፋ ወዳለና አድማሱ ወደ ሰፋ ምህዳሩም ወደ ሰፋ የፖለቲካ አካሄድ ውስጥ እየገባ ነው። አባላቶቻችንም እየጨመሩ በመማርና በመሳሰለው መልክ ፓርቲውን እያጠናከሩ ስለሆነ በዚሁ አይነት እንቀጥላለን። ሰላማዊ የፖለቲካ ትግል እውቀት ላይ ተመስርቶ እንዲቀጥል ነው ምኞታችን። እሺ፣ እንግዲህ አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ለትብብሮና ለጊዜው በጣም እናመሰግናለን። ተቃዋሚ ፓርቲዎች ከገዢው ፓርቲ ኢህአዴግ ጋር ድርድር ለማድረግ በታቀደው መሰረት መድረክ ሲሳተፍ ከቆየ በኋላ ከቅድመ ድርድሩ፣ በአጠቃላይም ከድርድሩ መውጣቱን ተናግረዋል። እና ለምንድን ነው መድረክ ይህን ውሳኔ የወሰደው? በመጀመሪያ ነገር ኢህአደግ እደራደራለሁ ብሎ አልቀረበም። ውይይትና ክርክር እንዲደረግ ፈልጋለሁ ብሎ ነው ጥሪ ያደረገው። እኛ ደግሞ ሁኔታው ድርድር የሚጠይቅ እንጂ እንዲሁ ውይይትና ምክክር ክርክር የሚባለው አካሄድ ኢትዮጵያ ያለችበትን ሁኔታ አይመጥንም በማለት ድር እንዲገባ ከፍተኛ ጥረት ያደረግ ነው እኛ ነን እና በአሁኑ ጊዜ ኢህአዴግ ከጠራውና ካቀናጀው ሂደት ውስጥ ራሳችንን ለማግለል የተገደድ ነው። ከአንድም በላይ ምክንያቶች ነው። አንደኛ ኢህአዴግ የሀገር አቀፍ የፖለቲካ ፓርቲዎች የተባልነውን ወደ ሀያ አንድ የሆነውን ጠርቶ የምካሄደው በዚህ አይነት ነው የምለው አካሄድ የማያስኬድ ነው። አካሄዱ ላይ ለውጥ እንዲደረግ ያቀረብነው ጥያቄ ተቀባይነትም አላገኘም። ሁለተኛ ለድርድሩ ራሱ አስተማማኝ ሁኔታ መፈጠር አለበት። ኢህአዴግ ምንም ድርድርም ውይይትም እኛንም መሰብሰብም ሳያስፈልገው እርምጃ በመውሰድ የህዝቡን አመኔታ ማግኘት አለበት። በዚህ በምናደርገው ስብሰባ ላይ ወይም ሂደት ላይ ይህም ማለት መድረክ አሁን ወደዚሁ ኢህአዴግ ጥሪ ተቀብሎ የመጣው መሪዎቹ በታሰሩበት ሁኔታ ነው። በተለይ የመድረክ ምክትል ሊቀመንበር የሆነው ዶክተር መረራ ጉዲናንም በማያሳምንን ሁኔታ ይህንን ግዛዊ አስቸኳይ አዋጅን በመንተራስ ባሰበበት ሁኔታ ላይ ነው ወደ ውይይት የገባ ነው። ፖለቲካ ምህዳሩን በማደላደሉ ረገድ ማለት ነው የሚገኝ ውጤት ካለ በማለት ነው የቀረብ ነው። የአስቸኳይ ጊዜ አዋጁንም በማንሳት ከህዝባችን ጋር እየተገናኘን የምንናገርበትን ሁኔታ ይፍጠር ብለንም መልእክት አስተላልፈናል። ሁለት ወር በላይ በተገናኘንባቸው መካከል ኢህአዴግ ግን በማንኛውም የእምነት አስራጭ በሆኑ ሁኔታዎች ላይ እርምጃ ሳይወስድ በጣም በማቃለል ነው ሁኔታውን ሲይዝ የነበረው። ውጤት ያለው ሂደት ውስጥ ነው መሳተፍ የምንፈልገው እንጂ ውጤትም ሊያስገኝ በማይችል ሂደት ውስጥ መቆየት ስላልፈለግን ነው። እንግዲህ መጀመሪያ ላይ አንስተው ነበረ በህብረት ሀያ አንድ ድርጅቶች እንዲሁ አንድ ላይ መደራደርም እንዴት እንደሚቻል የሚል ጥያቄ አንስተው ነበርና መድረክ በምን መልክ እንዲካሄድ ነበር የፈለገው? መድረክ እንግዲህ አማራጮች አቅርበዋል። አንደኛ በፖለቲካ ሜዳሩ መድረኩ ላይ ጎላ ያለ ሚና የሚጫወቱ የተቃዋሚ የፖለቲካ ድርጅቶችና የፖለቲካ ድርጅቶች ስብስቦች ይታወቃሉ። አንድም እንቅስቃሴ ሲያደርጉም አይቶም አይታወቁ ሁሉ ናቸው አንድ ላይ የተጠሩት የዚህ አይነት የህዝብ ብሶትን ይዞ ያንን ለመቅረፍ የሚንቀሳቀስ ድርጅት ምቼም ወይም ድርጅቶች ከዛ ተለይተው መታወቅ አለባቸው። ስለዚህ ይህንን መንፈስ ይዘን መድረክና መድረክን የሚመስሉ ወይ የመድረክ አይነቱ ችግር ያለባቸው በእንቅስቃሴያቸውም በኢትዮጵያ ፖለቲካ መድረክ ላይ ጎላ ብለው የሚታዩ እነዚህ ድርድሩን ይምሩት የምል አንድ አማራጭ አቀረብን። እንደውም ከመድረክ ጋር አብረው ቢሆኑ በምል ለምሳሌ ሰማያዊ ፓርቲንና የመላ ኢትዮጵያ ዴሞክራሲያዊ ድርጅት ማዕድን አብረን ከነሱ ጋር ብንሆን ነ ውጤት ያለው ድርድር ውስጥ ያደግን ማስገባት ይቻላል የምልሉ ሀሳብ አቅርቦ ነበረ መድረክ። ይሄ ሳይሳካ ሲቀር እንግዲያው መድረክ ዋና ተቃዋሚ ፓርቲ ነው። በኢትዮጵያ ፖለቲካ ሕይወት ውስጥ ባለፈው ከሁለት ዓመት ገደማ የተካሄደው ምርጫ ላይ እንኳን ውድድር ላይ ከሄደ ቀጥሎ ከፍተኛ እጩዎቹን ያቀረበ በፓርላማም እንደዚሁም ለክልሉ ግንባር ነው መድረክ ዝም ብሎ አንድ ፓርቲ አይደለም። የአራት ፓርቲዎች ግንባር ነው እና ስለዚህ የዋና ተቃዋሚ ኃይልነቱ ሚና ሊታወቅለት ይገባል። ካልሆነ በጉባኤው ላይ አንዱ ፓርቲ የሚለው ሌላ እየተቃረነ እንዲሁ የጫጫታ የጨረባ ድግስ ነው የሚሆነው እና ይሄ አካሄድ ለውጤት አያበቃንም። ሌላውን ማሳነሳችን አይደለም፣ ነገር ግን የዋና ተቃዋሚነት ሜናችንን ኢህአደግም፣ እንደዚሁ ሌሎችም ሀገር አቀፍ ፓርቲዎች ሁሉ ሊቀበሉትና በዚህ አካሄድ ላይ ብንስማማ መልካም ነው የምል ከአንድም በላይ አማራጮችን ነው ያቀረብ ነው ፕሮፌሰር በየነ ጴጥሮስ ድርድር እንግዲህ ድርድር ነው። ድርድር ገና ከመጀመሩ በፊት በዚህ መልክ ከመለያየት ወይም ከመተው ይልቅ መድረክ ራሱን እንደ አብይ ፓርቲ ወይም ዋና ፓርቲ አድርጎ የሚያይ ከሆነ በድርድሩ ተሳትፎ እስከሚችለው ድረስ ዋናነቱን በተግባር እያሳየ ሌሎቹን ለማስተባበር እየሞከረ በድርድር ሂደት እንደዚህ በችኩል ከማቋረጥ ይልቅ የሚቻለውን ጥረት አድርጎ በዋናነት የሚያየውን ራሱን ያለውን ብቃት በተግባር እያሳየ በበለጠ ማሰባሰብ የሚችልበት ሁኔታ አልነበረም። ይህንን ለማድረግ አቅማችን ያለንን ሁሉ አሟጠን ተጠቅመናል። እንግዲህ ዋና ቁም ነገሩ ለድርድሩ እድል አልነበረም፣ አሁንም የለም። አሁንም ዝም ብሎ ቀልድ ነው። የኢትዮጵያን ሕዝብ ጉዳይ እንደው ዝም ብሎ አልባሌ ነው። ጥቅማ ጥቅሞችም ያገኙ አሉ። ከነዚህ የሀገር አቀፍ ፓርቲ ከሚባሉቱ መካከል ኢህአደግ የሚደጉሟቸውም አሉ። እነዚህ እነዚህን ደግሞ ለነገሮች እንዳይኳቹ አቅጣጫ እንዳይዙ እንዲሁ በመንጫጫት አንዱ ያለውን ሌላኛው ጉዳዩ ይግባውም አይግባውም የዚህን ድርድርን ፋይዳ ምንነቱንም ነው በቂ ግንዛቤ የሌለው ስብስብ ሆነ ነው ያገኘ ነው። በጣም አዝናለሁ። ስለዚህ እኛ ከኢህአዴግ ጋር ስንደዳደር ደግሞ በነገራችን ላይ የመጀመሪያ ጊዜያችን አይደለም። እስከማስታውሰው ድረስ ለሶስተኛ ጊዜ እንደዚህ መድረክ መገናኘቱ ነው ከኢህአዴግ ጋር አዎ። ግን ለምን እየተቋረጠ ለምን ለምን እየተቋረጠ ይኖራል? ታዲያ ሊገፋ የሚችልበት መንገድ መፈለጉ አይሻልም ወይ? ያ ይሄ እንግዲህ በነቱ ገዢው ፓርቲ የሚጫወተው ጨዋታ ነው። እኛ ለአመታት ያለፈ አስር አመት ሙሉ ቁጭ ብለን በፖለቲካ ምህዳሩ ዙሪያ እንደራደር እያልን በጽሁፍ፣ በደብዳቤ በምንሰጣቸው መግለጫዎች፣ በተለያየ መንገድ በግንባርም ቀርቦ መነጋገር ስንችል ወደ ድርድር እንግባ የምለውን አሳብ እኮ ይዘን የቆየን እዚያ። ለዚህ ሀገር መልካም የፖለቲካ ህይወት ውስጥ ነው መግባት የሚቻለው በድርድር በንግግር እንደሆነ በመግባባት እንደሆነ በመድረግ በቂ ልምድም አለው። ግንዛቤውም ይሄ ነው። አሁን በህዝኛው ግንኙነት ለድርድር እድል የለም። ከኢህአዴግ ጋር መደራደር አይቻልም፣ መስራት አይቻልም ከተባለ መድረክ ብዙ ልምድ አለው፣ ለመንግስትነት ይበቃል ብለውኛል። ሌሎች ደግሞ እንደዛ ላይ ያዩት ይችላሉ። በእውነት ተቃዋሚዎች ተጠናክረው ከኢህአዴግ ጋር የሚወዳደሩ አይነት ለስልጣንም ሆነ ለምርጫም ሆነ የሚወዳደሩ አይነት ሆነው ተባብረው ጠንካራ ድርጅት ሊፈጥሩ የሚችልበት ሁኔታ ወይም እድል ያለ ይመስሎታል? ኢትዮጵያ ውስጥ እኛ እንግዲህ የምንለው ተፈጥሯዋል ነው ተፈጥሯዋል። አለ የሚያስፈልገው የፖለቲካ ምህዳሩ ለሁሉም ተደራሽ የመሆን ጉዳይ እንጂ ተፈጥሯል ማለት መድረክ ማለት መድረክ ማለት ሆነ መድረክም ሌሎችም ጥረት የሚያደርጉ ፓርቲዎች አሉ። እሺ፣ እንግዲህ ፕሮፌሰር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ እኔም ለተሰጠኝ እድል አመሰግናለሁ። አድማጮች ከአቶ ልደቱ አያሌው ጋር የተደረገው ቃለ መጠይቅ ደግሞ በመጪው ሰኞ ይቀርባል። ተከታተሉን። አድማጮች አሁን የፕሮግራሙ ተከታታዮች ወደምትጠባበቁት በጽዮን ግርማ እየተዘጋጀ ወደሚቀርበው ሳምንታዊው የሙዚቃ ቃና ልውሰዳችሁ። የሙዚቃ ቃና ክርስትና እምነት ተከታዮች እንኳን ለፋሲካ በዓል ዋዜማ አደረሳችሁ። የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ በውጭ ቋንቋ የተዘፈኑ ሙዚቃዎች የሚቀርብበት ፕሮግራማችንን ነው። ለዛሬ ምሽት ግን የምንገኘው በፋሲካ በዓል ምሽት ዋዜማ ላይ በመሆኑ አንድ እንግዳ ከኢትዮጵያ ጋብዘን መስመር ላይ ይገኛል። እንግዳው ምሽቱን አብሮን ሙዚቃ በመምረጥ የበዓል ጨዋታውን እያወጋን የበዓል ዋዜማው ምን እንደሚመስል እየነገረን ስለ ሙያውም ደግሞ በጥቂቱ እያካፈለን ለዛሬ ከኛ ጋር ያመሻል እንግዳዬ ድምፃዊ ማዲንጎ አፈወርቅ ነው። ማዲንጎ እንኳን ለፋሲካ በዓል በሰላምና በጤና ደረሰ። እንኳን አብሮ አደረሰን እንኳን አብሮ አደረሰን እንደምናችሁ ደህና ናችሁ ወይ ቪዎች ሰላም ነው ወይ ቤትነሽ እኛ ሰላም ነን በጣም እናመሰግናለን እንግዲህ አድማጮቻችንንም እንኳን አደረሳችሁ ማለት ከፈለክ እያዳመጡ ነው ሁሉንም እንኳን አደረሳችሁ ማለት እንግዲህ ያው በኢትዮጵያዊነት ወግ በዓላት ሲመጡ እንደዚህ እንኳን አደረሰ እንኳን አደረሰ መባባል ያለ ነው በመላው አለም የምትገኙ የሀገር የልጆች ወገኖች የኢትዮጵያውያኖች እንኳን ለፋሲካ በዓል አደረሳችሁ። ላለው መጪው ጊዜ የሰላም የፍቅር የደስታ ይሁን ብዬ ጀምራለሁ እንግዲህ ፕሮግራሙ። እሺ ማዲንጎ በጣም እናመሰግናለን። እንግዲህ የፋሲካ በዓል ሁሉም ኢትዮጵያውያን የሚያከብሩት በዓል ባይሆንም የክርስትና እምነት ተከታዮች የሚያከብሩት በዓል ነው። እሁድም ላይ ስለሚውል ከዋዜማው ጀምሮ ብዙ ስራ አይኖርም። ከተማው ላይ የበዓል ድምቀት አለ በየ ከተሞቹ። አንተ የምትገኘው አዲስ አበባ ነው እና እንደው ዋዜማው ምን ይመስላል የበዓሉ ስሜትስ እንዴት ነው ያው እንግዲህ እኔ ያው ሌሊት በብዛት እንግዲህ አንተኛም ያው ሙዚቀኞች ስንሆን ብዙ ጊዜ ቀን ነው የምንተኛው እና ሌሊት ስራ እናድራለን መቼም ብዙ አመት በናይት ክለብ በተለያዩ ነገሮች ስራችን ከሌሊት ጋር የተገናኘ ስለሆነ ብዙ ጊዜ ቀንን የማገኘው ከሰዓት በኋላ ባለው ነው ያለው ነገር እንግዲህ ሞቅ ሞቅ እያለ ነው ጥሩ ነው ያለው። ያው እንግዲህ ቀን ላይ የሚወጡ ሰዎች ቢሆኑ ሞር የበለጠ ይገልጹልሽ ነበር። የእኛ ስራ ከሌሊት ጋር የተገናኘ ስለሆነ እንግዲህ እስካሁን ያለው ነገር ይሄው ነው። በዓሉ እለቱንስ እንደው እንዴት ነው የምታከብረው? ምን አይነት አከባበር ነው ያለ? እንደዚህ አይነት በዓላቶች ሲመጡ በብዛት ውጭ ሀገር ነበር የምሆነው። ለመጀመሪያ ጊዜ ነው አሁን እዚህ ያለሁት። እንግዲህ ከቤተሰቦቼ ጋር በመደዋወል ቤተ ክርስቲያንም በመሄድ የምችለውን ነገር በማድረግ ነው የማሳልፈው። በጣም ከድሮ ጀምሮ እንግዲህ ደብረ ታቦር እያለሁ እናት አባቴ ጋር ግን ቤተ ክርስቲያን ከአባቴ ከእናቴ ጋር እንሄድ ነበር። እሱም በጣም ይናፍቀኛል። ያው ስራ ስለነበረ ነው አሁን ጠራው እንጂ አንድ ያስኩት ፕሮግራም ነበረ ውጭ ሀገር። እንደዛ ነበር ስጠብቅ የነበረው ግን አልተሳካም። ዞሮ ዞሮ አሁን ያየ እንደ ማንኛውም ሰው ጥሩ ጊዜ እያሳለፉ እገኛለሁ። ጎንደር ቢሆን የበለጠ በጣም ደስ ይለኝ ነበረ። አው እንደው የልጅነት በዓል አከባበርህን ብዬ ልጠይቅህ እየተንደረደርኩ ነበር። ና ብዙ ሰዎች ከቤተሰቦቻቸው ጋር የሚኖሯቸው የበዓል ጊዜ ሁሌም እንደ ትዝታ በጭንቅላታቸው ውስጥ ተቀምጦ ይቀራል። ከቤተ ክርስቲያን ባሻገር ደብረ ታቦር ቤተ ክርስቲያን ነበር የሚሄደው ብልሃል። ና ከቤተ ክርስቲያን ባሻገር ምንድን ነው የበዓል ትዝታ ያለህ? እንደው፣ ምግብም ሊሆን ይችላል፣ የመጠጡም፣ የጭፈራውም የትኛው ትዝታ ነው በጣም የሚያደላበ? እኔ በጣም ደስ የሚለኝ ለልጅ ላይ ተነስተን ምግብ የምንበላው ነው። በቃ በህይወቴ ሁልጊዜ አይምሮ ውስጥ ተቀርጾ የሚቀረው በጣም ደስ የሚለኝ የልጅነት ጊዜ። ብዙ ጊዜ ማታ ተኝተን ጠዋት ነው እንግዲህ የምንነሳው ትምህርት ቤት ለመሄድ ማለት ነው። በዚህ ሰዓት ግን ሲሆን ሌሊት ላይ ዶሮ ይበላል ና በጣም በጣም ሚስማረገው በጣም የምወደው እንትን እሱ ነው። ከዛ በኋላ ቤተ ክርስቲያን መሄድ ነው። አባቴ ደግሞ ያው ቆስ ነው የነበረውና አባቴ ቤተ ክህነት ስለሆነ ብዙን ነገር የሚያሳልፈው ከቤተ ክርስቲያን አካባቢ አልጠፋም። ና በጣም የምወደው እሱን ነው። ለሊት ተነስቶ ዶሮ መብላት፣ ቁላሉን፣ ሁሉ ነገር ብቻ በልጅነት የምታደርጊው ነገር ሁሉ ምግብ ሁሉ ይጣፍጣል። አሁን ላይ ብትበየው ራሱ የዛን ዘመን ያህል አይማርከኝም። ና በጣም ትዝ የሚለኝ ነገር ለሊት ተነስቶ ምን በለው ዶሮ መችል የልጅነቱ እስካሁን ሊመጣልኝ አልቻለም። ማዲንጎ እንግዲህ የሙዚቃ ስራህን በጣም ልጅ ሆነ የጀመርከውና በሰማኒያ ሁለት ዓመተ ምህረት አካባቢ ይመስለኛል እንግዲህ ከቀደሙት ቃለ ምልልሶች ለመረዳት እንደቻልኩትና ና በዛን ጊዜ ወታደር ቤት ውስጥ ነው የሙዚቃ ስራህን የጀመርከው። ወታደር ቤትስ ከፋሲካ በዓል ጋር የተያያዘ ትዝታዎች አሉ። ከዛን ጊዜ እንግዲህ እንደምታወቅ ያው ቤተሰብ ጋር ስላልሆንኩኝ በብዛት አላስታውሰውም። ማለትም ያው የወታደር ህይወት ዛሬ ብላ ነገ ትሞታለህ ነው፣ ሁልጊዜ ከሀገር ጋር የተገናኘ ነው፣ ሁልጊዜ ሬዲ ከመሆን ጋር የተገናኘ ነው። እና አመት በዓሉን ብዙ ጊዜ አላስታውሰውም። ወታደር ቤት በነበርኩበት ጊዜ የአመት በዓሉ ስሜት ብዙም አልነበረም። ለምን? ያለሽበት ቦታም አይመችም፣ እና በሱ ጊዜ የነበረውን ብዙም አላስታውሰውም። ከዛ በኋላ ያለውን ነገሮችና ከዛ በፊት የነበሩትን ነው ቅድም የነገርኩሽ። ይሄ ፕሮግራም መጀመሪያ ላይ በመግቢያ እንዳስተዋወቅኩት የሙዚቃ ቃና ፕሮግራማችንን ነውና አድማጮቻችን፣ ሙዚቃን ነው ብዙ ጊዜ ከኛ የሚጠብቁት። እንደዚህ በዓል ሲሆን እየጠበቅን ካልሆነ እንግዶችንም ይዘናል መጣምና አንድ ሙዚቃ በአንተ ምርጫ የበዓል ሙዚቃ ለአድማጮቻችን ጋብዘናቸው እኔ እናንተ ተመልሰን እንምጣ። እሺ፣ እንግዲህ መጨረሻው ለስጋዋ ደላ እንዳትይኝ የእህቴን የትዕግስት አፈወርቅን አውደ አመት እንጋብዛለሁ። ከዚህ በላይ ለስጋ ማድላት ከዚህ በላይ ለስጋ ማድላት አይታየኝም እና የመጀመሪያ አመት በዓልም ዘፈን ስላላት ያው የእህቴም ስለሆነች መቼም ብዙ ሰውም አይቀየመኝም ጥሩም ስራ ስለሆነ እሱም ጋብዥ ሊባል በማዲንጎ ምርጫ የትግስት አፈወርቅን ዜማ ነበር የሰማነው። የበዓል የአውደ አመት ትዝታ አለው ማዲንጎ። ከአውደ አመት በዓል ወጣ እንበልና ስወድላት የተሰኘው አልበምህ እንግዲህ በጣም ተወዳጅ ነበረ። የኢትዮጵያውን አድማጭ ምስክርነት እዛ ተገኝች መስጠት ባልችል እንኳን እዚህ እኔ በምገኝበት ዋሽንግተን ዲሲ ይሄ አልበም በጣም ተወዳጅ አልበም ነበረ። ከዚህ አልበም በኋላ አሁን ያለው የሙዚቃ ስራ የሙዚቃ ህይወትህ ምን ይመስላል? እንግዲህ ያው እንደተናገርሽው አልበሙ ብዙ የለፈውበት ብዙ የደከምኩበት ነው። ውጤቱንም አይቼበታለሁኝ አሜሪካ መጥቼ በጣም ሰሜን አሜሪካ የሚገኘውን ህዝብ በዚህ አጋጣሚ ማመስገን እፈልጋለሁ፣ ከሚገባው በላይ ያው ምንም አይነት ክሊፕ እንግዲህ አንድ ስለ የአጼ ቴድሮስ ማተቧ የሚለውን ዘፈን ብቻ ነው ክሊፕ የሰራሁት። ግን በኦዲዮ አዳምጠው ያን ያህል ቦታ ሰጥተው ላደረጉልኝ ሁሉ አቀባበል መቼም በዚህ አጋጣሚ ማመስገን አለብኝ። አሜሪካን ሀገር መጥቼ አይቼዋለሁ። ያሁን በክረምት ወቅት ነው የመጣሁት አስራ አንድ ኮንሰርት ሳካ የሰራሁት እዛ ሀገር ባለው ህዝብ ነው እና በዚህ አጋጣሚ አመሰግናለሁ። አልበሙ እንግዲህ እንዳልሸዋ በጣም ለፍቼ ነው የሰራሁት። ጠንካራ ነው። ከዚህ በኋላ ራሴንም ይፈትነኛል ብዬ አስባለሁ። ሁልጊዜ የተሻለ ነገር ነው መስራት የምፈልገው። ኦልሬዲ ጀምሬዋለሁ። እንግዲህ እግዚአብሔር ደግሞ የሚመጥን ካለዛ ከፍ የሚል ስራ እንዲሰጠኝ በቀን በቀን እንግዲህ አምላኬን እለምነዋለሁ። በዚህ ስራ ላይ ነው ያለሁት። ጥሩ ነገር ሁሌ ይዞ መምጣት እንዴት እንደሚያኮራ እንዴት እንደሚያስከብር እንዴት ህዝብ ፍቅር እንደሚሰጥ ለህዝብ ተጭንቆ መስራት በባለፈው አልበም አይቻዋለሁ ከዚህ የበለጠ ደሞ ሰርቺ እንግዲህ ህዝብን ለማስደሰት በዝግጅት ላይ ነው ያለውት። እዚህ ጋር ጨዋታችንን እንደው ትንሽ ገታ አድርገን አንድ ዘፈን ለአድማጮቻችን እንጋብዛቸው። ና አሁንም ለአንተ ነው እድሉን የምሰጠው። ዛሬ ምሽቱ የማዲንጎ አፍ ወርቅ ነው የምትከታተሉት። ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ስርጭት ክፍል የሙዚቃ ቃና ፕሮግራማችን ናያው እና የምሽቱ እንግዳችን ማዲንጎ አፍ ወርቅ ነው። እስቲ ሌላ አንድ ዘፈን ምርጫ ምርልን። መቼም እንግዲህ አመት ባል ቢሆንም ሀገርና አመት ባል ይባላል ተለያይቶ አያውቁም። ሀገር ሲኖር ነው ሁሉ ነገርና የሀገር ዘፈን ነው የምመርጠው የብርሃኑ ተዘራ፣ እኮራለሁ እንጂ አፈሯን ዘግኜ አንገቴን አልደፋም፣ ኢትዮጵያ ይሆኜ እመኝልሻለሁ ሁሌም ፍቅር ሰላም፣ ሰው እናቱን ወድዶ ሀገሩን አይጠላም የሚለው ዘፈኑ በጣም ደስ ይለኛል። የብርሃኑን ጋብዜ ኮራት ለኩንቲ አፈሯን ዘግኝ አንገቴን አልደፋም ኢትዮጵያዊ ኮኜ እመኝልሽ አለው ሁሌም ፍቅር ሰላም ሰውናት ወዶ አገሩና ይቀላም። ተኮራት ለኩንቲ አፈሯን ዘግኝ አንገቴን አልደፋም ኢትዮጵያዊ ኮኜ እመኝልሽ አለው ሁሌም ፍቅር ሰላም ሰውናት ወዶ አገሩና ይቀላም

ኢትዮጵያዊ ሆኜ እመኝልሻለሁ ሁሌም ፍቅር ሰላም፣ ሰውና ትወዶ አገሩን አይጠላም። እኮራለሁ እንጂ አፈሯን ዘግኜ አንገቴን አልደፋም። ኢትዮጵያዊ ሆኜ እመኝልሽ አለው ሁሌም ፍቅር ሰላም፣ ሰውና ትወዶ አገሩን አይጠላም cypher lift the cuz i don't ማዲንጎ፣ ለዘፈን ምርጫ በጣም እናመሰግናለን። በጣም ጥሩ ዘፈን ነው የጋበዝከን። ከብርሃኑ ተዘራ ጋር ወዳጆች፣ በጣም ጓደኛሞች ናቸው። ናችሁ ሆንቴ ብርሃኑ ብቻ ሳይሆን ታድበ ሮባም አለ አለ። በቅርብ እንዲያውም ሀያኛ ዓመታቸውን ያከብራሉ እና ጥሩ ጊዜ ነበር ያሳለፍ። ነው እንግዲህ የሀያ አመት ጓደኞች ናቸው። ከሁለቱ ጋር እስካሁን ድረስ በፍቅር በሰላም አብረን እንገኛለን። ስለ አነሳሽው ብዬ ነው። ብሬም እንግዲህ እዚያው ነው ያለው። ሮባም አሁን በቅርብ ይመጣል እንግዲህ አሜሪካ እንገናኛለን አንድ ላይ እናደምቀዋለን ብዬ አስባለሁ። ወደ አንተ የሙዚቃ ስራ እንምጣ። ከአልበሙ አልበሙ ላይ ከሰራሃቸው ዘፈኖች እንደው በተጨማሪ ሌላ ዘፈን የሰራሃቸው አሉ ወይ? አልበሙን እስከ ጨረስክ በኋላ እንደው ዞር ያ ላይም አሁን ለጊዜው የሙዚቃ ስራን አልሰማማ ላይም ብለህ ዞር ብለሃል ወይስ ሌላ አዲስ ወረቀት ገልጠሃል? ስኬት ምን ያህል ደስ እንደሚል አይቼዋለሁ። ምን ያህል ተጨንቆ መስራት ህዝብን ማስደሰት እንደሚችል አይቸዋለሁ እና ትናንት ጥሩ ሆነልኝ ብዬ ዛሬ አረፍ አልቀመጥም፣ እና የምችለውን ያህል እየሞከርኩኝ ነው። ከዚህ ተጀምሮ ነው እንግዲህ አንድ እርምጃ ተጀምሮ ነው አንድ ኪሎ ሜትር የሚደረሰው ይባላል እና ጀምሬያለሁ። ለምን በጣም እንትኑ ከባድ ነው፣ ጥሩ መስራት ደግሞ እንዴት ጥሩ እንደሆነ አይቸዋለሁ እና ስራዬንማ ጀምሬያለሁ። ደግሞ ጥበብ ደግሞ በፈለገበት ሰዓት ነው የሚመጣው። አንቺ መስራት ነው እንጂ ጥበብ መቼ እንደሚያቀብልሽ የሚያውቀው ራሱ ጥበብ ነው እና ስራዬን ጀምሬያለሁኝ የተለያዩ ደራሲዎች እያዝኩኝ ስራዬን አሁን ጀመርኩ። እንግዲህ ማዲንጎ፣ እንግዲህ ከእንደዚህ ከስራ ከሙዚቃ ስራ በተጨማሪ ጊዜህን በምንድን ነው የምታሳልፈው? የተለየ ነገር እረፍት ወስደህ እንደዚህ አድርጌ ላሳልፍ ብለህ የምታስብባቸው ጊዜያቶች አሉ፣ ለራስ የምትሰጣቸው? አልፎ አልፎ ስፖርት እሰራለሁ እንግዲህ የምችለው ነው ያለ። ከዛ ውጪ ማንኛውም ሰው እንደሚያሳልፈው ነው ከከተማ መውጣት ወዳለው መኪና እየነዱ ጎንደር ባህር ዳር መሄድ በጣም ደስ ይለኛል። አዋሳም፣ የተለያዩ ሀገሮች መሄድ ከከተማ መውጣት ብዙ ጊዜ ደስ ይለኛል። እስቲ እዚህ ጋር ደግሞ አንድ ወደ ሌላ የሙዚቃ ምርጫ እንሂድና እዚህም ጋር አንድ ለአንተ ውድሉን ስጥ። የክቡር ዶክተር አርቲስት ጥላሁን ገሰሰ አስዮ ቤሌ ማበቃ ሁል ጊዜ አመት ባል መምጣቱን የሚያሳየኝ የጋሽ ዘፈንና እንቁጣጣሽ የሚለው የሁለቱ ዘፈኖች በጣም ስለምወዳቸው देन लगी जो खबर डॉक्टर आर्टिस लांग गसे अभी यो वेले मामिर जतनले जुलाले सलाई ने हाडका करम ते काबगा इतवर <स्थारी> <स्थारी> Thank you. ti terayo perta i Chao, da bom carro, corso si a tá? E ማዲንጎ እንግዲህ በጣም አመሰግናለሁ። ጥሩ ቆይታ ነው ያለን። ለክቡር ለአርቲስት ጥላሁን ገሰሰ በጣም ልዩ ፍቅር እንዳለህ በተለያዩ መድረኮች ላይ ስትናገር ሰማለሁ ና ሁሉም ሰው ያው ያውቃል፣ ይመሰክራል። የሙዚቃ ንጉስ ነው። ግን አንተ የተለየ ፍቅር እንዳለህ ትናገራለህ፣ ሰምቻለሁ በተለያየ መድረክ ላይ ና እንደው አሁንም ዛሬ ዘፈኑን መርጠሃልና ምንድን ነው የተለየ ፍቅር የእሱ የተለየ ነው የምትልበት? እንግዲህ ጋሼ ጥላሁን ገሰሰ ማለት ነው በጣም የተለየ አይነት ቦካል ያለው ሰው ነው። ዋ ብሎ ድምፅ ያወጣል፣ እም ብሎ ድምፅ ያወጣል፣ ኡ ብሎ ድምፅ ያወጣል። ሬንጁ በጣም ትልቅ ነው። ከዛ በላይ ደግሞ የሚደንቀኝ አንድ ስለ ሀገር የዘፈነው ዘፈን አለ እና የሚያለቅስበት ማለት ነው። አንድ ሰው ተበድሎ እንኳን ፍርድ ቤት ቀርቦ ካለቀሰ ማስረዳት አይችልም። ለምን ድምፁን መቆጣጠር ስለማይችል የእሱ ደግሞ እያለቀሰ ድምጽ ማውጣት መዝፈን ይሄ ከዓለም ላይ ብቸኛ ይመስለኛል። ለእኔ ይሄ ራሱ ለዘፈን ብቻ በትልቁ የተሰራ ሰው መሆኑን ያመላክታል። ለዚህ ነው እኔ በጣም የምወደው የማከብረው። እኔ ራሴ እምባዬ ከመጣ ማስረዳት ምናምን አልችልም፣ አንድ ነገር እንኳን ብሆን። እሱ ግን ሀገርን የሚያክል ነገር ተሸክሞ ድምፅ እያወጣ እያለቀሰ ያንን ወደ ሕዝብ ማድረስ ማለት በዚህ ብቻ ብቸኛ ያደርገዋል። ለዚህ ነው ማከብረው። ጋሽን ማዲንጎ በዓልም ቢሆን ያንተን ዘፈን ማጫወት እምፈልጋለሁ። ና እስካሁን የመረጥከው የሌሎች አርቲስቶችን ዜማ ነው። እስቲ አንድ የራስህን ምረጥልን። ጫጋ ሚገናኝ ሆነሬ ነ ሚያገሬን የሚለውን ዘፈን በጣም አመሰግናሬ በጣም እናመሰግናለን። ጥሩ ቆይታ ነበረን። ሳናስበው ብዙ ሰዓት ነው የያዝነው እና የሄድነው ነው። እና መልካም የፋሲካ በዓል እንዲሆንልህ እየተመኘን ያመሰገንን ደግሞ ለቆይታ ለመሰናበቻ አንድ ሙዚቃ ጋብዝልን። በጣም ጥሩ ነፍሱን ይማርና በጣም የምወደው በጣም የማደንቀው ታደሰ አለሙ በቀራኒው ላይ የሚለው በጣም ደስ ይለኛል። እሱንም ማስታወስ ስለምፈልግ በጣም የምወደው የማደንቀው አርቲስት ነበረ። ትልቅ የባህል ዘፋኝ ነበረ እሱንም ለማስታወስ በቀራኒው ላይ እንጋብዥልኝ። በጣም አመሰግናለሁ ጽዮንዬ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልካም ኢትዮጵያን ይባርክ። አመሰግናለሁ ጽዮን። አሜን። መልካም በዓል ማዲንጎ እግዚአብሔር ይስጥልን። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልን የአየር ሰዓት ስለተጠናቀቀ ፕሮግራማችንም በዚህ አብቅቷል። በምሽቱ ማዲንጎን ይዤ በሙዚቃ ቃና ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። በጀመርነው የታደሰ አለሙ በቀራኔው ላይ ታየ በሚለው ዜማ እንሰናበታችኋለን። ሳምንት በመደበኛ የሙዚቃ ምርጫዎቼ ተመልሼ ይመጣለሁ። ለዛሬ ግን ናደሩ መልካም የፋሲካ በዓል ይሆንላችሁ። I'm as God, i do The first boy in the broch, the last I've done, the last boy in the broch, the last I've done, the last boy in the broch, the last i የማጠቃለያ ዜና እናሰማለን። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ ወደ እስያ ፓስፊክ ውቅያኖስ ሀገሮች በመጓዝ ላይ ናቸው። ምክትል ፕሬዚዳንቱ ይህን ደቡብ ኮሪያን ያካተተ ጉዞ የሚያደርጉት በኮሪያ ባህረ ገብ መሬት አካባቢ ያለው ውጥረት ባየለበት ጊዜ ሲሆን በዚህ አስር ቀን በሚቆየው ጉብኝታቸው ነገ ደቡብ ኮሪያ ይገባሉ። ከዚያም ጃፓን፣ ኢንዶኔዥያ፣ አውስትራሊያ እና ሀዋይም ጎራ ይላሉ ተብሏል። የአፍጋኒስታን ባለስልጣናት ባለፈው ሐሙስ የአሜሪካ የቦምብ ጥቃት የሞቱት ሰዎች ቁጥር በሶስት እጥፍ አድጓል አሉ። በዚሁ መሰረት 69 የተባለው ባለፈው አርብ ዛሬ ግን 92 መሆኑን ባለስልጣናቱ ተናግረዋል። ሶሪያ ውስጥ በብዙ መቶዎች የሚቆጠሩ መንገደኞችን ጭኖ ይጓዝ በነበረ አውቶቡስ ላይ ዛሬ ቅዳሜ የደረሰ ፍንዳታ ለአያሌ ሶሪያውያን ይቅርታ ሞትና መቁሰል ምክንያት ሆኗል። የሞቱት ሰዎች ሃያ ሁለት ናቸው ይላል የሶሪያው መንግስታዊ ቴሌቪዥን። ነገር ግን ለንደን ያለው የብሪታንያው ማለት የሰብአዊ መብት ተከራካሪ ቡድን ሃያ አራት መሞታቸውን ይገልጣል። ለሰዓቱ ያለን ዜና በዚሁ አበቃ። መልካም የትንሣኤ በዓል አድማጮቻችን በሙሉ እንመኛለን። ደናደሩ የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። የክርስትና እምነት ተከታይ ለሆናችሁና የነገውን ትንሣኤ በዓል ለምታከብሩ አድማጮቻችን ሁሉ ከወዲሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከቴክኒክ አቀናባሪ የንጉሥ ታምሬ ጋር ያስተናገድኳችኋል አሉላ ከበደ በዚሁ ይሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ፕሮግራም ጋር እንጠብቃችኋለን።